የአዲስ አበባ የጋራ መኖሪያ ቤቶች ዕደሳን ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች የተቀሰቀሰው ተቃውሞ ዛሬም ቀጥሎ ውሏል። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ መግባባት ላይ እስከሚደረስ ድረስ የቤቶች ዕደላው እንዲቆም ጠይቋል። የጋራ መኖሪያ ቤት ለማግኘት ተመዝግበው ለረጅም ጊዜ የቤት ባለዕጣ መሆናቸውን የገለጹት የአዲስ አበባ ነዋሪዎች በውዝግቡ መሃል ሰለባ መሆናቸው እንዳሳዘናቸው ገልጸዋል። ሙክታር ጀማል ዝርዝሩን አድርሶናል። ዛሬ በተለያዩ የኦሮሚያ አካባቢ ሰሜን ሸዋ፣ በምስራቅ ሸዋ ወረዳዎችና አምቦ ከተማ በቦረና ያቤሎ፣ እና ሞያሌ ከተማ ፊንፊኔ ዙሪያ ልዩ ዞን ከተሞች ብሾፍቱ፣ ዱከም፣ ምስራቅ ሐረርጌ አወዳይ እና ሌሎች ከተሞች ነዋሪዎች ተቃውሞ ሰልፍ አድርገዋል። ሰልፈኞቹ የአዲስ አበባ ከተማ አስተዳደር ከአስተዳደራዊ ወሰን ውጭ የገነባው ቤት የሕግ አግባብነት የሌለው መሆኑን ገልጸዋል። የአሜሪካ ድምፅ ከአወዳይ እና ዱከም ያነጋገራቸው ሰልፈኞችም ይህን ተናግረዋል። አዎ ይሄ ሰላማሰብ ትልቅ ሰላማሰብ ስለ ወጣ ነው ዛሬ የኮንዶሚኒየሙን ለሌላ ሰው አሳልፈው በመስጣታቸው እሱን አስመልክተን ነው ከዚህ ሰላማዊ ሰልፍ የወጣ ነው። በጣም ይሄ የፖለቲካ እንትን ተያይዞ እንዲቆም ከዚህ በኋላ የተነቀሉ ሰዎች ወይም የተዘረቡ ሰዎች ለዛ ሰዎች እንድመለስላቸው ይህን ትልቅ ሰልፍ ነው ያደረግነው። ዛሬ ተገናኝተን አወዳይ አረሚያ ኢሬሳ መሀል በቃ ዛሬ ምንም ነገር እንቅስቃሴ አልነበረም። አልነው ስለ መኪና ምናምን። አሁንም ሲስተሙን ቀይሮ ነው እንጂ ይሄ ነገር ይሄ ማስተር ፕላን ጋር የተያያዘ ነገር ነው። መጀመሪያም እኛ ያልነው ስለዛ። በቃ አሁንም ያው ነው ያ ነገር፣ አልቆመልንም ነው፣ አልቆመ አልቆመልንም ያ ነገር ሰልቆ እየፈጨ አካባቢ የነበረውን ሂደቱን አንደኛ መሬቱ የኦሮሞ ነበረ። የመሬቱን ጉዳይ መወሰን የሚችሉና መፍረድ የሚችለው ለኦሮሞ ህዝብ ነው እንጂ የአዲስ አበባ ነዋሪ መስጠት የለበት እንደሚለው ነው። ከአዲስ አበባ ባለቤትነት አንደኛ ልዩ ዞንስ ነው፣ ሁለተኛ ደግሞ የኦሮሚያ ልዩ ዞንስ ነው የሚገኘው ኦሮሞ ህዝብ የሚጠይቀው ዋናው አጀንዳው አዲስ አበባ ራሱ የወባዋ ዋና እምብርት ነች ብሎ ነው የሚያምነው። በሌላ በኩል የጋራ መኖሪያ ቤት ለማግኘት ተመዝግበው ለረጅም ጊዜ ገንዘብ ሲቆጠቡ መቆየታቸውንና የቤት ባለዕጣ መሆናቸውን የገለጹት የአዲስ አበባ ነዋሪዎች ለረጅም ጊዜ ሲጠብቁት የነበረው የባለቤትነት ተስፋቸው አጣብቂኝ ውስጥ ገብቶ በውዝግብ መሃል ሰለባ መሆናቸው እንዳሳዘናቸው ገልጸዋል። ለዳዳዎች ነው። ዳያዎች እንዲደራጁ በእዚሁ መኖሪያ አገኝቶ በእዚህ ሠርቶ እንድናወን አውርሞ መሰለኝ የመጀመሪያ ነገር የተጀመረው ዳያዎች ናቸው። እንደዚህ ሰው ተሳልፎ ብራቸውን ሲከፍሉ የነበረው ዳዎች ናቸው እና እስከ ዛሬ ከፍሎ እነዚህ ሰዎች ይህንን ቤት እምቢ አጡ። በጣም ያው መሬትም የኦሮሞ ነው፣ እነዚህም ኦሮሞ ናቸው። ሌላ ብር እምቢሆን ያው ከፍሎ እስከ ዛሬ ከፍሎ ምን ብሎ እናድጋለን በእዚሁኑ ልጆቻችን እናሳድጋለን ብሎ በዚህ ተሳትፎ ሲከፍሉ የነበሩት ይጡ ማለት በጣም ደስ አይለም። በትላንትና ሁለት መግለጫ ያወጣው የኦሮሞ ነጻነት ግንባር በበኩሉ በህገ መንግስቱ የተቀመጠው የኦሮሞ ፊንፊኔ ባለቤትነት መብት መከበር እንዳለበት አሳስቧል። ሌላኛው መግለጫ ትላንት አመሻሽ ላይ ያወጣው የኦሮሚያ ብሔራዊ ክልላዊ መንግስት ማንኛውም ፊንፊኔና ፊንፊኔ ዙሪያ የሚከናወኑ ነገሮች የኦሮሚያ ብሔራዊ ክልላዊ መንግስት ያማከረ መሆን እንደሚገባው አስታውሶ በጉዳዩ ላይ መስማማት ላይ እስከሚደረስ የቤቶች እደላ እንዲቆም ጥሪ ማቅረቡን የክልሉ ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምፅ ገልጸዋል። አሁን የተፈናቀሉ አርሶ አደሮች ጉዳይ እልባት ሳያገኝ የውዝግብ የተነሳባቸው አካባቢዎች የሚገኙ ሳይቶች እልባት ሳይሰጣቸው ለተጠቃሚዎች መተላለፉ ተገቢ አይደለም፣ የሚል የህዝብ ቅሬታ ተነስቷል። እነኚህ ሁለቱም ጉዳዮች መነሻ በማድረግ ነው አቋም የያዘው የክልሉ መንግስት። በአቋሙም በተለይም ትንትኔ እና ትንትኔ ዙራ ባሉ ጉዳዮች ላይ ጥልቅ ውይይት እና ህግም መሰረት ያደረጉ ተግባራት በመከናወን ላይ ናቸው። እነኚህ ስራዎች ተጠናቀው እልባት ሳይገኝ ወደ ክፍፍሉ መሄዱ ተገቢ ስላልሆነ ይሄ ነገር መቆም እንዳለበት አቋም የያዘበት መነሻ ያደረገ የአቋም መግለጫ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።